መንፈሳዊ መሪ ምዕራፍ 14 የመርነት አቅምን ማዳበር። ማስተዳደር ከሆነም በትጋት ያስተዳድር፣ ሮሜ ምዕራፍ 12 ቁጥር 8። ማንኛውንም ክርስቲያን በተቻለ መጠን እግዚአብሔር እንደሚፈልገው ሆኖ የመገኘት ኃላፊነት አለበት። የመርነት ችሎታውን ማሳደግ ካለበት እንደዚያ ያድርግ፣ ምክንያቱም ነገ የሚያመጣውን አናውቅም። ስለዚህም በሚከፈትልን የአገልግሎት እድል ሁሉ ለመጠቀም ራሳችንን ማዘጋጀት አለብን። ክርስቲያኖች ሁሉ ታላላቅ መሪዎች ለመሆን አልተጠሩ፣ አቅሙም የላቸው። ይሁን እንጂ ይነስም ይብዛም የተለያየ ኃላፊነት ስላላቸው ሁሉም መሪዎች ናቸው ማለት ይቻላል። ፈቃደኛ ከሆንን ማንኛችንም በተሰጠን የመሪነት ክልል ማደግና ችሎታችንን ማዳበር እንችላለን። ያንን ለማድረግ የመጀመሪያው እርምጃ ደካማ ጎናችንን ማወቅና ማሻሻል፣ ማዳበር የሚያስፈልገውንም ማዳበር ነው። አንዳንድ ክርስቲያኖች ለምን ጥሩ መሪዎች እንደማይወጣቸው የተለያዩ ምክንያቶች ቀርበዋል። የሚከተሉት ነጥቦችን በሚገባ ብናጤናቸው አንዳንድ ማሻሻል ወይም ማበረታታት ያላቸው ነገሮች ማየት እንችላለን። የመርነት አቅማችንን ማሻሻል ያልቻል ነው። ምናልባት እምነታችንን የሚያነሳሳ፣ እንቅስቃሴያችንን የሚያስተባብር፣ ወኔያችንን የሚቀሰቅስ ግልጽና ጥርት ያለ ግብል ስለሌለን ይሆን? የእግዚአብሔርን መንግስት በተመለከተ የሚመጣውን ችግር ወይም ውድቀት በመፍራት የእምነት እርምጃን ለመውሰድ እና መነታ ይሆን? እንቅስቃሴያችን ሁሉ በትንንሽ ነገሮች ላይ ብቻ ያተኮረ ይሆን? ምናልባት ለአገልግሎታችን ቅናትና ተነሳሽነት ይጎድለን ይሆን? ራሱ ተነሳሽነት የሌለው ራሱ የማይንቀሳቀስ መሪ ሌሎችን ማነሳሳትና ማንቀሳቀስ አይችልም። ሁኔታው አስቸጋሪ ቢሆንም በድፍረትና በቆራጥነት ኃላፊነትን መሸከም እናመነታለን። ወይም ደግሞ ችግሮቹ በራሳቸው ይወገዳሉ በሚል አጉል ተስፋ ከዛሬ ነገ በማለት ነገሮችን እናዘገያለን። አሁንም ወይም ዛሬ መደረግ የሚገባውን ነገር የሚያውቅ የሚያውልና የሚያሳድር መሪ ቸልተኛ ነው። ደብዳቤ መጻፍ ካለብን ዛሬውኑ እንጻፍ። ውሳኔ ማሳለፍ ካለብን ዛሬውኑ እንደዚያ እናደርግ። ማዘግየት ችግሮችን አያስወግድም፣ እንዲያውም ሊያባብሳቸው ይችላል። የሚመራ በትጋት ይምራ። ሮሜ ምዕራፍ 12 መንፈሳዊ መሪን በተመለከተ ብዙ የሚነግረው አለ። ቁጥር አንድ ሰውነታችሁን ሕያውና ቅዱስ መሥዋዕት አድርጋችሁ አቅርቡ ማለት ይጀምራል። እዚህ ላይ አስተውላችሁ ከሆነ ግሱ የአሁን ጊዜ ነው። ሰውነታችንን ሕያውና ቅዱስ መሥዋዕት አድርገን ከማቅረባችን የተነሳ የሚመጡ ሌሎች ኃላፊነቶችም ይኖራሉ። አሁን በያዝነው አብይ ሐሳብ ግን ከእነዚህ መካከል ሁለቱን ብቻ እንመለከታለን። የመጀመሪያው የሚያስተዳድር በትጋት ያስተዳድር ወይም ደግሞ አስተዳዳሪዎች ወይም መሪዎች ከሆናችሁ ትጉ መሪ ሁኑ ይላል ቁጥር ስምንት እዚህ ላይ የምናገረው አንድ መሪ በጋለ ስሜትና ተነሳሽነት መምራት ያለበት መሆኑን ነው ለስንፍናና ወይም ለዳተኛነት ስፍራ መስጠት የለብንም ጊዜና ጉልበቱን ሁሉ ለተሰጠው ኃላፊነት ማዋል ይኖርበታል ታዲያ ያንን እያደረግን ነው በቅናትና በከፍተኛ ተነሳሽነት እየመራን ነው። ይህ ባህርይ በጌታችን ሕይወት ይታይ ነበር። የእግዚአብሔር ቤተ መቅደስ ለአጓጉል ነገር ሲውል በመመልከቱ ተቆጣ። ይህን ጽድቅ ላይ የተመሠረተ ቁጣውን የተመለከቱ ደቃ መዛሙርት የቤት ቅናት ይበላኛል የምለውን የቅዱሳት መጽሐፍት ቃል አስታወሱ። ዮሐንስ 2 17 የተሰጠውን መለኮታዊ ተልእኮ በከፍተኛ ቅናትና ተነሳሽነት ይፈጽም ነበር። ስለዚህም ከወዳጆቹ ወዳጆቹ አንዳንዶቹ አብደዋል አሉ። ጠላቶቹም ጋኔን አለብህ በማለት ተሳለቁ። ማርቆስ 3፥21፣ ዮሐንስ 7፥20 ከማንኛውም የሕይወት ገጽታው መመልከት እንደሚቻለው ሐዋርያው ጳውሎስ የዚህ አይነቱ ቅናትና ተነሳሽነት ነበረው። ይህን አስመልክቶ አንድ ሰው ስጽፍ በደማስቆ መንገድ የተገለጠለት መለኮታዊ ብርሃን ጠቅላላ ሕይወቱን አቀጣጥሎታል ምንም እንኳ የኋላ ኋላ ጳውሎስ ቢያረጅም የዚህን መለኮታዊ ብርሃን ድምቀት ከአገልግሎቱ ማየት ይቻላል ብሏል። በዕድሜ እየገፋን በሄድን መጠን የዚህ አይነቱ ቅናትና ተነሳሽነት እንዲኖረን መፈለግ አለብን። ሆኖም ይህን በድንገት የሚመጣ ጉዳይ አይደለም። እየጠፋ ያለውን እሳት ተዳፍኖ ያለውን ፍም በየጊዜው ማቀጣጠል ይኖርብናል። በየጊዜው ነዳጅ የሚሆን ነገር ያስፈልገናል። በጌታ ከማመኑ በፊት ጳውሎስ የነበረው ቅናትን ክርስቲያኖችን እንዲያሳድድ አድርጎታል። እርሱ ራሱም ቢሆን የእግዚአብሔርን ቤተ ክርስቲያን ስላሳደድ እንደኔ ቢሆን ኖሮ ሐዋርያ ተብዬ የመጠራት አይገባኝም ነበር ብሏል። ይሁን እንጂ የነበረው ቅናት በመንፈስ ቅዱስ ኃይል ከነጻና ከተቀደሰ በኋላ ግን በአዲስ ህይወትና በአዲስ ጉልበት ቤተ ክርስቲያንን ለማገልገል ተጠቅሞበታል። ባለማቋረጥ በመንፈስ ቅዱስ የተሞላ ህይወት ስለ ነበረው አእምሮው በእግዚአብሔር እውነት በርቷል፣ ልቡ በእግዚአብሔር ፍቅር ነድዋል፣ ሁለንተናውን ለእግዚአብሔር ክብር ማዋል ችሏል። ስለሆነም እስከ መወድ ድረስ ሰዎች ሊከተሉት ፈቃደኛ መሆናቸው አያስገርምም። የመርነት ኃላፊነቱን በትጋት ይወጣ ነበር። ጌታን በማገልገል አብረውት በነበሩም ላይ የእርሱ አይነት ቅንዓትና ተነሳሽነት ይታይ ነበር። የጋለ ፍላጎት ይኑራችሁ። ሁለተኛው ጥቅስ ደግሞ ከሮሚ 12 11 የምንመለከተው ጌታን ለማገልገል በመንፈስ የጋላችሁ ሁኑ እንጂ ከስጋ ትጋት ከዚህ ትጋት ወደ ኋላ አትበሉ፣ ወይም ደግሞ በስራችሁ ሰነፎችና ዳተኞች አትሁኑ፣ ይልቁንም በጌታ ስራ በመንፈስ የምትቃጠሉ ሁኑ የሚለው ሲሆን እንደ ፊተኛ ሁሉ ይህም የአሁን ጊዜን የሚያመለክት ነው። ደካማ ጎናችንን መረዳት አንድ ነገር ነው። ለችግሩ መፍትሄ መፈለግ ደግሞ ሌላ ነገር ነው። አዋርያው እየተናገረ ያለው ቀጣይነት ስላለው ቅናትና ተነሳሽነት ነው። በመንፈስ የጋላችሁ ኑ ስል አንድ ጊዜ ቦግ ብሎ ስለሚጠፋ ነገር አይደለም የሚያመለክተው። በመሪነት ደረጃ ያሉ ብዙዎች አልፎ አልፎም ቢሆን ልባቸው በመንፈስ ይግላል፣ ልባቸው ይሞቃል፣ ይነዳል። ከሌላው ጊዜ ይልቅ ወደ እግዚአብሔር የቀረቡ ይመስላቸዋል። መንፈሳዊ ሕይወታቸው ይነቃል፣ ይነቃቃል። በአገልግሎታቸውም ፍሬያማ የሚሆኑበት ወቅት ይኖራል። ችግሩ ግን በዚያው መቀጠሉ ላይ ነው። ትላንት ወይም አምና እንደ ነበሩት አይቀጥሉ። ከላይ የተመለከትነው ጥቅስ ግን በመንፈስ የጋላችሁ ሁኑ ይላል። እንዲህም ሲባል በመንፈስ የምንቀዘቅዝበት ሁኔታ ይኖራል ማለት ነው። መንፈስ ቅዱስ ዘወትር ሕይወታችንን ያንድደው፣ ሕይወታችንን ያቀጣጥለው በማለት ነው ጳውሎስ የሚመክረው። የመናኝ ጉዞ በሚለው የዮሐንስ ቦንያን መጽሐፍ የምንመለከተው ክርስቲያን የተርጓሚውን ቤት በጎበኘበት ጊዜ አንድ የተረዳው ምስጢር ነበር። የሚነድና የሚንቀላቅል የእሳት ነበልባል ያያል። በሌላ በኩል ደግሞ በስውር ሆኖ እሳቱ ላይ ውሃ እየጨመረ ያለ ሰው ያያል። በጣም የሚገርመው ደግሞ ከሌላ አቅጣጫ ሆኖ ሌላ ሰው እዛ እሳት ላይ ዘይት ያፈስ ነበር። ስለዚህ እሳቱ ከመጥፋት ይልቅ መንደዱን ቀጥሏል። ይህ ምን ማለት እንደሆነ መንፈሳዊ ትርጉም ገብቷችሁ ይሆን? ስለ ጸሎት ባስተማረው ትምህርት ኢየሱስ አንድ አስደናቂ ተስፋ ሰጥቷል። እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ፣ በሰማይ ያለው አባቴ ለሚለምኑት እንዴት አብልጦ መንፈስ ቅዱስን ይሰጣቸው። ሉቃስ 11:13 ኢየሱስ ክርስቶስ ጌታና ዳኝ ነው ብሎ ሲያምን አንድ ሰው መንፈስ ቅዱስን ተቀብሏል ብለው ለሚያምኑ ወገኖች ይህ ጥቅስ የአተረጓጎም ችግር ሊያመጣባቸው ይችላል። በመሰረቱ እንዲህ ብለው ማመናቸው ትክክለኛ ነው፣ ምክንያቱም ቃሉ የክርስቶስ መንፈስ የሌለው ከሆነ ግን ይኸው የእርሱ ወገን አይደለም ስለሚል ነው። ሮሜ 8፥9 ታዲያ ሁሉም አማኝ መንፈስ ቅዱስን የተቀበለ ከሆነ እንዲሰጠን እግዚአብሔር የምንጠይቀውን ለምንድን ነው? በመሰረቱ በግሪክኛው ጽንሰ ሐሳብ ስንመለከተው እዚህ ላይ የሚናገረው ስለ ራሱ ስለ መንፈስ ቅዱስ ሳይሆን ስለ መንፈስ ቅዱስ ስጦታ ወይም ስራ ነው። ኢየሱስ ለደቀ መዛሙርቱ ማስረዳት የፈለገው የአገልግሎታቸውን አገልግሎታቸውን ለመወጣት በመንፈስ ቅዱስ ስራና እንቅስቃሴ በጸሎት ቢጠይቁ እግዚአብሔር አብዝቶ የሚሰጣቸው መሆኑን ነው። ታዲያ እኛ ሲን ለማድረግ ፈቃደኞች ነን? ፍቅርን፣ ኃይልን፣ ድፍረትን ወይም ጥበብን ከርሱ እየለመንን ነው። በሰማይ ያለው አባት ለሚያምኑት እንዴት አብልጦ መንፈስ ቅዱስን ወይም ስራና እንቅስቃሴውን ይሰጣቸው። ለምሉ ለምኑ ይሰጣችሁማል በማለት ኢየሱስ የተናገረው ከዚሁ ጋር እያያይዞ ነበር። ሉቃስ 11፥9 የመርነት ችሎታን ማሻሻል ቻይናን በወንጌል ለመድረስ ሲባል ሚስዮናዊ ድርጅት የመሰረተው ሀድ አንድ መሪ የአመራር ችሎታ አሁን እንዴት ማሻሻል እንደሚችል አንዳንድ ጠቃሚ ነጥቦችን ሰጥቷል በ1879 ከሆንግ ኮንግ በጻፈው ደብዳቤ የሚስዮናዊ ድርጅቱ ዋና ጻፊ ለነበሩ ሰው የሚከተሉትን ነጥቦች አቅርቦ ነበር አንደኛ የስራውን ባህሪና አሰራር መንገድ ማሻሻል ሁለተኛ አብረው የሚሰሩ ሰዎችን መንፈሳዊ ሕይወት ለማሳደግ ለማሳደግና ራሳቸውን ለስራው እንዲሰጡ ማበረታታት ሶስተኛ፣ መሰናክል የሚሆኑ ነገሮችን በተቻለ መጠን ማስወገድ። አራተኛ፣ የዛጉና አልንቀሳቀስ ያሉ ነገሮች በመንፈሳዊ ዘይት ማለዘብ። አምስተኛ፣ የተሳሳተ ወይም የተበላሸ አሰራር መንገድን ማስተካከል። ስድስተኛ፣ በሚቻል መጠን የጎደሉ ነገሮችን ለማሟላት ሞክር። ይህን ስል እንዲሁ አንዳንድ ጠቃሚ የመሰሉኝና እኝን ነጥቦች ላካፍለ ብዬ እንጂ ለአገልግሎት ምቹ የሆኑ ሰዎችን ማግኘት አስቸጋሪ መሆኑን አጥንቼው አይደለም፣ አጥቼው አይደለም። በእነዚህ ባካፈልኩ ነጥቦች እንዲኖርና እግዚአብሔር እንዲጠቀምብኝ ናፍቆቴም ጸሎቴም ነበር። እነዚህ ነጥቦች መሪው ስላለበት ኃላፊነት የሚያስተላልፉት ጠቃሚ መልእክት አላቸው። ሰፋ ባለመልኩ ስንመለከታቸው ስድስት ዋና ዋና ጉዳዮችን መመልከት ይቻላል። አስተዳደራዊ ጉዳይ በተመለከተ የስራውን ባህሪና አሰራር መንገድ ማሻሻል ሲባል አንድ መሪ የየትኛው እንቅስቃሴ አካል እንደ ደከመና ያንንም ለማሻሻል ምን ማድረግ እንዳለበት ማወቅ ይኖርበታል ማለት ነው። የአሰራር መንገዱን በሚገባ መከታተል መከታተልና እንቅፋት የሆኑ ነገሮችን የማስወገድ ኃላፊነት አለበት። ምናልባትም ቀድሞ የነበረን የስራ መመሪያ ማስተካከል ወይም አዲስ መመሪያ ማውጣት ያስፈልገው ይሆናል። መንፈሳዊነትን በተመለከተ አብረው የሚሰሩ ሰዎችን መንፈሳዊ ሕይወት ለማሳደግ ራሳቸውንም ለስራው እንዲሰጡ ማበረታታት። አብያተ ክርስቲያናት ወይም መንፈሳዊ ድርጅቶች የሚያደርጉትና የሚጎለብቱት በመሪዎቻቸው እድገትና በሳል የአመራር ችሎታ መጠን ነው። ምንጩ ብርቱ ካልሆነ ወንዙም ብርቱ ሊሆን አይችልም። ስለሆነም ትክክለኛ ምሬትን መስጠት በኃላፊነት ቦታ ላይ ያሉ ሰዎች ድርሻ ሊሆን ይገባል። የስራ የስራ ባልደረቦችና የስራ ፍላጎት ማሳደግን በተመለከተ ይህን ለማድረግ በተቻለ መጠን እንቅፋት የሚሆኑ ነገሮችን ማስወገድ ይጠይቃል። ችግር ሲከሰት ወዲያውኑ መፍትሄ መፈለግ ተገቢ ነው። ችግሮቹ በራሳቸው እስኪወገዱ መጠበቅ የለብንም። የችግሮቹ ምክንያት ግለሰብ ወይም የተወሰኑ ቡድኖች ከሆኑ ሁኔታዎቹን ማስተካከል ተገቢ ነው። ይህን ማድረግ ያለብን በፍቅርም ቢሆን፣ ከሰዎች ጋር ሰላም እንዲኖረን ተብሎ የእግዚአብሔር ስራ መደናቀፍ የለበትም። ከሌሎች ጋር የሚኖረን ግንኙነት በተመለከተ ከማንኛውም አስተዳደራዊ ጉዳይ ይልቅ ሰዎች ቅድሚያ ሊሰጣቸው ይገባል። አንዳንድ አንዳንዶች ግን ከፍተኛ ግምት የሚሰጡት ለሰዎች ሳይሆን ለስራው ነው። በመሰረቱ ይህ የእውነተኛ መሪ ባህሪ አይደለም። አብረውት ከሚሰሩ ሁሉ ጋር ሰላምና መልካም ግንኙነት ሊኖረው ይገባል። ይህን መልካም ግንኙነት የሚያበላሽ ነገር ከተፈጠረ በመንፈሳዊ ዘይት ማለዘብ አለበት። ምክንያቱም እንዲህ ባለ ጉዳይ ከአሲድ ልቅ ዘይት ጠቀሜታ አለው። ችግሮችን መፍታት በተመለከተ፣ የተበላሸ አሰራር መንገድን ማስተካከል፣ ከአንድ መሪ ከሚጠበቅ ኃላፊነት አንዱ የተበላሸ ወይም የተሳሳተ ሁኔታን ፈልጎ ማግኘትና ለችግሩ መፍትሄ መስጠት ነው። ችግርን መፍጠር ቀላል ነው። ችግርን መፍታት ግን አዳጋች ነው። መንፈሳዊ መሪው ችግሮችን ፊት ለፊት መጋፈጥ መጋፈጥና የቱንም ያህል ውስብስብ ቢሆኑም አስተማማኝ መፍትሄ ሊያገኝላቸው ይገባል። ጠቃሚ እቅዶችን ማውጣት በተመለከተ በሚቻል መጠን የጎደሉ ነገሮችን ለማሟላት መሞከር። ማንም ተነስቶ የሌለውን እቅድ ማጥላላት ይችላል። ይሄኛው ይሻላል ብሎ ሌላ ጠቃሚ እቅድን ማቅረብ ግን ቀላል አይደለም። አንድ መሪ መድረሻ ግብ ማስቀመጡ ብቻ ሳይሆን እዚያ ግብ ላይ መድረስ የሚቻልበትን መንገድ ማመቻቸት ይኖርበታል። ሆኖም እንዲህ ያሉ መሪዎችን በቀላሉ ማግኘት አይቻልም። የመሪነት አቅምን ለማሻሻል ሌላ ዋነኛ መንገድ ደግሞ የመሪነት መስመር መዘርጋት ያለበት ከላይ ወደ ታች እንጂ ከታች ወደ ላይ አለመሆኑ ነው። መሪ መሆን ያለበት መሪነት ስፍራ ላይ ያለው እንጂ ተማሪዎቹ አይደሉም። ለእስራኤላውያን በምድረ በዳ መንከራተት ዋናው ምክንያት ከታች ወደ ላይ የሚመጣ የሚወጣ አመራር ነበር። ማንም እየተነሳ ህዝቡን ለመምራት ይፈልግ ነበር። ብዙ አብያተ ክርስቲያናት እና መንፈሳዊ ድርጅቶች ፍሬቢስ የሆኑት ወይም ባሉበት ቦታ የሚወሰኑት መሪው በሌሎች አሳብና ጎትጎታ በመነዳቱ ነው። ቤተ ክርስቲያን በአመጻኛና አፈንጋጭ ቡድኖች ስትመራ ምንጊዜም ውጤቱ ውድቀት ነው።